የማኅበራዊ መገናኛ ዘዴዎች ቅኝት ኦሮሚያ፣ ያለፈውን ዓመት እዚህም እዚያም በሚገነፍሉ ተቃውሞዎች ስትናጥ ነበር ያሳለፈችው። የኢትዮጵያ መንግሥት በደነገገው የአስቸኳይ ጊዜ አዋጅ ምክንያት ተቃውሞ ረገብ ያለ መስሎ ነበር። የፌዴራልና የክልሉ መንግስት ባለስልጣናት የችግሩን መንስኤ አውቀናል፣ መፍትሄዎች አበጅተናል፣ በጥልቅ ታድሰናል ሲሉም ነበር። ይሁንና አስር ወር የዘለቀው የአስቸኳይ ጊዜ አዋጅ በተነሳ በቀናት ውስጥ በኦሮሚያና አማራ ዳግም ተቃውሞ ለመቀስቀስ ብዙ ጊዜ አልወሰደም። ከግብር ጭማሪና በእስር ላይ ከሚገኙ የተቃዋሚ ፓርቲ አመራሮች ጋር በተያያዘ ለጥቂት ቀናት የቆዩ ተቃውሞዎች በተለያዩ ከተሞች ሲታዩ ሰነበቱ። በኦሮሚያ ወጣቶች ወይም ቄሮዎች ለዚህ ሳምንት ተጠራ የተባለውና በማህበራዊ ድረገጾች አማካኝነት የተሰራጨው የአምስት ቀን የአድማ ጥሪ ግን ባለፉት ሳምንታት ከታዩት ከበድ ያለ ይመስላል። የፖለቲካ እስረኞች ይፈቱ፣ የሱማሌና ኦሮሚያ ድንበር ጉዳይ እልባት ያገኝ፣ ከአቅም በላይ የተጫነው ግብር ይነሳ በሚል የተጠራው አድማ በማህበራዊ መገናኛ ተጠቃሚዎች ዋነኛ መወያ እንደሆነም አለ። ወንዶሰንቲ የተባሉ የፌስቡክ ተጠቃሚ ባለፈው ረቡዕ ባሰፈሩት ጽሁፍ ተቃውሞ እና የሚሰጠው ምላሽ ውሃ ቅዳ ውሃ መልስ አይነት እንደሆነ ጠቁመዋል። አገር አንቀጥቅጥ ተቃውሞ፣ አስቸኳይ ጊዜ አዋጅ፣ የጅምላ ግድያ፣ አፈሳ፣ እስርና ስልጠና፣ ጥልቅ ተሀድሶ አገር አንቀጥቅጥ ተቃውሞ እንደገና። ባክ ቱ ስኩዌር ዋን እንዲል ፈረንጅ ምርጫው ሁለት ነው። ወይ እውነተኛ ዴሞክራሲያዊ ለውጥ ማድረግ፣ ወይ ደግሞ በህዝባዊ ማዕበል ተጠራርጎ መወሰድ። ከዚህ በኋላ የጥቂቶች ፍጹም የበላይነት የሰፈነበትን ስርዓት የሚሸከም ትከሻ ያለው ህዝብ ኢትዮጵያ ውስጥ የለም። መልእክቱ ግልጽ ይመስለኛል። በርካታ የማህበራዊ መገናኛ ተጠቃሚዎች ግን እንደ ወንደ ሰንቲኢ የአድማውን ጥሪ በተቃውሞ ወስደው አልደገፉትም። አድማው መጀመሪያ እንዲካሄድ ታስቦ የነበረባቸው ነሐሴ 15 ና 16 በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ የፍልሰታ ጾም ፍቺ ሃይማኖታዊ ስነስርዓት የሚካሄድባቸው መሆኑ ተቃውሞ ቀስቅሷል። የሃይማኖቱ ተከታዮች እንዴት በዚህ ቀን ከቤት አትውጡ፣ ከወጣችሁ እርምጃ ይወሰድባቸዋል እንባላለን ሲሉ ቁጣቸውን በተለያዩ ጽሁፎች አንጸባርቀዋል። ይህንን ተቃውሞ የተመለከቱ የአድማው አስተባባሪዎች የጾም ፍቺውን ታሳቢ በማድረግና የሁለት ቀን አድማ ተጽዕኖ ለመፍጠር በቂ አይደለም በሚል የቀናት ለውጥ ማድረጋቸውን አስታውቀዋል። አድማው ከነሐሴ 17 ጀምሮ ለአምስት ተከታታይ ቀናት እንደሚካሄድ የሚያስገነዝቡ ማስታወቂያዎች መውጣት ሲጀምሩ ሌላ ውዝግብ ተከተለ። በማስታወቂያዎቹና መግለጫዎቹ ከአድማው ጋር በማይተባበሩት ላይ እርምጃ እንደሚወሰድ መገለጹ ተተችቷል። ከማስታወቂያዎቹ መካከል አንደኛው የአንድ ብሔር ነጋዴዎችን ኢላማ አድርጓል በሚልም ተወግዟል። አገኘው አሰግድ በፌስቡክ ገጹ በኦሮሚያ ክልል ነዋሪዎችና በኦሮሚያ ክልል ተዘዋዋሪዎች ለሆናችሁ በሙሉ እንኳን ከኢህአዲግ የአስቸኳይ ጊዜ አዋጅ ወደ ጃዋር የአስቸኳይ ጊዜ አዋጅ በሰላም አሸጋገራችሁ የአስቸኳይ ጊዜ አዋጁ የሰላም የፍቅርና የብልጽግና ይሆንላችሁ ሲል ተሳልቋል። መዲ መንገሻ አወዛጋቢው ማስታወቂያ ከትችቶች በኋላ በአርቶወት መስተካከሉን አድንቀው ይዘቱ ላይ ተከታዩን አስተያየት በፌስቡክ ሰጥተዋል። የተቃውሞ ጥሪ ላይ ያልተሳተፈን ሁሉ ጠላት አድርጎ መፈረጅ አግባብ ነው አይደለም። ከኔ ጋር ካልሆንክ ከነሱ ጋር ነህ አይነት በመንግስታችን ላይ የምንጠላው አስገዳጅ ጸባይ በተቃውሞውም ጎራ ሲሆን ተቀባይነት ይኖረዋል ወይ? አጠያያቂ ነው። በተለይ ግን የአንድ ብሔረሰብ ነጋዴ ላይ ያነጣጠረ የሚመስል ጥሪ በፌስቡክ ገጹ መለጠፉ በሚዛናዊነትና ማቻቻል ሰበብ ተሸፋፍኖ ሊታለፍ የሚችል አይደለም። አገላለጾቹ ያሳቅቃሉም ትክክልም አይደሉም። ብሩክ አምባቸው ደግሞ በትዊተር ገጻቸው ባሰፈሩት አስተያየት አድማው ጥቅም የለውም የሚለውን አቋማቸውን አንጸባርቀዋል። እኔ እንደማምነው በቤት ውስጥ የመቀመጥ ተቃውሞ የጊዜና የገንዘብ ብክነት ነው። ቤት ውስጥ በመቀመጥና ምንም ባለመስራት ምንም የምንለውጠው ነገር የለም። እንለውጣለን እንዴ? በዚያ ላይ በቤት ውስጥ እንድንቆይ የሚነግሩን ሰዎች በውጭ አገር የሚኖሩ ናቸው። ምናልባትም ይህን ጊዜ እየጠጡ ይሆናል። ንቁ ሰዎች ብለዋል። በዚያው በትዊተር ላይ ሐሳባቸውን ያጋሩት አህመድ አብዱራሕማንም ተመሳሳይ አስተያየት አላቸው። ሰው አገር ቁጭ ተብሎ ትዕዛዝ የሚሰጥበትን የትኛውንም አይነት አድማ በአገሬ ላይ ይቃወማለሁ። ትዕዛዝህን ቤትህ አስቀምጠው። አንተ በምላሹ ዋጋ የማትከፍልበትን ጉዳይ በምን ሞራል ታዘዋለ? ሲሉ ጠይቀዋል። የማኅበራዊ መገናኛዎች ንቁ ተሳታፊው እሸቱ ሆማ ቀኖ ግን በዚህ አይስማማም። ይሄ ሁሉ ህዝብ ከቤት ባለመውጣት አድማ በነቂስ እየተሳተፈ የሚገኘው ከዳያስፖራ በሚያገኘው ትዕዛዝ ምክንያት ነው እያሉ መቀደድ ህዝብን መናቅ ነው ሲል አስተያየቱን አጋርቷል። ዘውዴ ታደሰ በፌስቡክ ገጻቸው ከሸቱ ጋር የሚመሳሰል አስተያየት ሰንዝረዋል። የትግሉ ባለቤት የተጨቆነ የተረገጠ፣ በደል አናቱ ላይ የወጣበት ድህነት የቀጠቀጠው አምባገነን ስርዓት የሰለቸው በሀገር ቤት የሚኖር ነጻነት ናፋቂ ትውልድ ነው። በውጭ ያለው የፕሮፓጋንዳና የገንዘብ ድጋፍ ሊያደርግ ይችላል። ከዛ ውጭ ግን የትግሉ መሪ ወይንም ባለቤት ሊሆን ከቶም አይችልም፣ ሆኖም አያውቅም። በአስቸኳይ ጊዜ አዋጅ ወቅት እኮ ፍዳውን ሲበላ የነበረው ሕዝብ በሀገር ቤት ያለው ይህ ወጣት እንጂ ባህር ተሻግሮ በድሎት የሚኖረው ሰው አይደለም። ስለዚህ ዛሬም ከአምባገነን ገዢዎች ጋር አንገት ለአንገት እየተናነቀ ያለው የተበደለ ግፍ የበዛበት ወጣት መሆኑን ማወቁ ደግ ነው። በዚህ ርዕሰ ጉዳይ የተነሱ ሀሳቦችን በሁለት አስተያየቶች ላጠቃል። ገዢውን ፓርቲ በግልጽ የሚደግፉት ሰናይት መብራቱ የአድማውን ጥሪ ተከትሎ በፌስቡክ ገጻቸው አስቸኳይ ጊዜ አዋጁ ሙሉ ለሙሉ ሳይሆን በከፊል መነሳት ነበረበት ሲሉ ጽፈዋል። መርድ አርማ የተባሉ የትዊተር ተጠቃሚ ደግሞ ቄሮች ለአምስት ቀናት ያልተቋረጠ አድማ ማካሄድ ከቻሉ በኦሮሚያ ውስጥ አዲስ አዛዥ አለ ብሎ መገመት ይቻላል ብለዋል። ሳምንቱ የቀድሞ የኢትዮጵያ መሪዎች የነበሩትን የአጼ ምኒልክና የጠቅላይ ሚኒስትር መለስ ዜናዊ ስም በማኅበራዊ ድረገጽ ተደጋግሞ የተነሳበት ነበር። የአጼ ምኒልክን የውልደት ቀን አስመልክቶ እስከ ትውልድ ስፍራቸው አንጎለላ ድረስ የዘለቀ መታሰቢያ ተደርጎላቸዋል። ወደ አንጎለላ በተደረገው ጉዞ የተሳተፉ በቦታው የነበረውን የአከባበር ሥነ ሥርዓት በፎቶዎች አስደግፈው አጋርተዋል። መኩ ደማ የተባሉ የፌስቡክ ተጠቃሚ አጤ ምኒልክን አብዝቼ ወደዋለሁ፣ አከብረዋለሁ፣ አደንቀዋለሁ። ይህንን ስል በምክንያት ነው ሚኒሊክ የሚወደድ ስብና ያለው መሪ ነበር። ሀገሩን ለማዘመን ሳይታክት ለፍቷል። ተራራ ቧጧል። ቋጥኝ ፈልፍሏል። ያ ማለት ግን ሚኒሊክ ፍጹም ሰው ነበር ማለት ግን አይደለም። ኢትዮጵያን የመሰለች ታሪካዊትና ሀያል ሀገር ወደ ቀደመ ክብሯ የመለሰ ታላቅ ሰው ነበር። በዚያ ሁሉ ሂደት ውስጥ ፍጹም ሰው መሆን አይቻልም ሲሉ በአጼው ዙሪያ ለሚነሱ ትችቶች ምላሽ የሚመስል ጽሑፍ አስነብበዋል። የሀሳብ ድህነትን ታግሎ ያሸነፈ መሪ በሚል መፈክር የታሰበው የቀድሞ ጠቅላይ ሚኒስተር መለስ ዜናዊ አምስተኛ ሙት ዓመትም በርካታ የሙገሳና የትችት አስተያየቶች አስተናግዷል። ሃይከል የተባለ የትዊተር ተጠቃሚ የመታሰቢያውን መሪ ቃል ሲያነብ በጆርጅ ኦርዌል 1984 መጽሐፍ ላይ የተጠቀሰውን ጦርነት ሰላም ነው፣ ነጻነት ባርነት ነው፣ ማህይምነት ጥንካሬ ነው የሚለውን አባባል አስታወሰኝ ብሏል። ተክሊት ሀይ ላይ በዚያው በትዊተር መለስን መጥላት መብት ነው፣ መለሲዝምን ለማወቅ አለመሞከር ግን እራስን ከእውቀት ማጽዳት ነው ሲሉ አስተያየታቸውን አስፍረዋል። የሰማችሁት በሺዎች የሚቆጠሩ ልጃገረዶች በመቀሌ ከተማ ተሰብስበው የአሸንዳን በዓልን በደመቀ ሁኔታ ሲያከብሩ የነበረውን ስሜት ነው። በርካታ የማህበራዊ መገናኛ ተጠቃሚዎች ይህን መሰል ስሜት የያዙ በቦታው የነበረውን ሥነሥርዓትና የሙዚቃ ድግስ የሚያሳዩ ቪዲዮዎች አጋርተዋል። በባህል አልባሳት የተዋቡ ልጃገረዶች ፎቶዎችም የብዙ የማህበራዊ ድረገጾች ማድመቂያ ነበሩ። እንደ አሸንዳ አይነት በየክልሉ ያሉ በዓላት ከጊዜ ወደ ጊዜ እየደመቁ እንደ ቡሄ ያሉ አገር አቀፍ በዓላት ደግሞ እየከሰሙ መምጣታቸውን አንስተው የተቆጩ አሉ። ከበዓሉ ድባብ ወጣ ያሉና በዓሉ መጀመሪያ መከበር ከጀመረበት ቦታ ጋር የተያያዙ ብሽሽቆችም ተስተውለዋል። ይህን የታዘቡት ቦረና ቦረና በሚል ስም የፌስቡክ ገጽ ያላቸው ተጠቃሚ ተከታዩን አስተያየት ባለፈው ሰኞ አስነብበው ነበር። ሻደይ፣ አሸንድዬ፣ ሶለልና አሸንዳ በተለያዩ የሀገራችን አካባቢዎች በድምቀት ይከበራሉ። ስያሜያቸው ይለያይ እንጂ ተመሳሳይ ይዘት ያላቸው የጋራ ሀብት ናቸው። እንደ ድል ሆኖብን መሰለኝ የዚህ ክልል ነው የዚያኛ ነው እያልን መነዛነዝ አልተውንም። የሰሞኑ በዓል አንድ ትልቅ የሃይማኖት አባት የተናገሩትን ያስታውሰኛል። ምን አሉ መሰላችሁ? ፈረንጆቹ በሀገራት መካከል ወንዝ ሲያገኙ በጋራ ያለሙትና ለመዝናኛነት ይጠቀሙበታል፣ እኛ ደግሞ ወንዝ ሲኖረን ድንበር ለማድረግ እንጣላበታለን ብለዋል። እና ምን ለማለት ነው እኛ እጣፋንታችን የጋራና አብሮ የመኖር ነው። የአረና ፓርቲ ሊቀመንበር አብርሃ ደስታ ደግሞ አሸንዳ ባህልን ጠብቆ መከበር አለበት ሲባል ከባህል ወደ ፖለቲካ መቀየር አለበት ማለት ነው እንዴ? ሲል ጠይቆ በበዓሉ የታዘበውን በፌስቡክ ገጹ አካፍሏል። አሸንዳ ድሮ ሴቶች ከበሮ ይዘው የሚጫወቱበትና በወላጆች የሚመረቁበት አስደሳች የጨዋታ ቀን ነበረ። ዘንድሮ ሴቶች በአደባባይ ተሰብስበው የባለሥልጣናት ረጃጅምና አሰልቺ ንግግሮችን የሚያደምጡበት የስብሰባ ቀን ሆኗል። በአጭሩ አሸንዳ ባህል ከሚንጸባረቅበት የጨዋታ ቀን ፖለቲካ ወደሚሰበክበት የስብሰባ ቀን የተቀየረበት ነው። በዚህ ጉዳይ 11 በመቶ እድገት አስመዝግበናል ብሏል። ኡሙ ጁዲ ተመስገን ከበዓሉ በኋላ ከአዲስ አበባ በፌስቡክ በጻፈችው አስተያየት አሸንዳ አለቀ፣ ከተማዋ ውበቷ ፈዘዘ፣ የሹሩባው ወረፋም ቀነሰ። አቦ እንዴት አባታቸው ያምሩ ነበር! በእውነት ውብ ነበር ብላለች። የዛሬው መሰናዷችን የስካሁኑ ነበር። ተስፋለም ወልደየስ ነኝ። ሰላም።